ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ሬዲዮ በየዕለቱ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም अहून जमरा ሰላም ጤና ይስጥልን። እንደምን አመሻችሁ። የዛሬ እሁድ ሰኔ 18 2007 ዓ ም ፕሮግራማችንን ይዘን ቀርበናል። የምናስተናግዳችሁ ሄኖክ ሰማጊዜርና ቆንጂት ታየነን ከዓለም ዙሪያ በተጠናቀሩ ዝግጅቶች ይሆናል። ፕሮግራማችንን የምንጀምረው ለዛሬ መስታወት ያሉንን ዝግጅቶች ባጭሩ እናስተዋውቅ። ሁላችንም ሃይማኖታችን ቢለያይም ሰዎች መሆናችንን ክብርም ሊሰጠን እንደሚገባ መቀበልና መረዳት ያስፈልጋል። ስለምን ሁላችንም እምነታችን ቢለያይም አንድ ፈጣሪ ፈጣሪን ነውና የምናምነው። ኤልሳቤጥ ግርማ ትባላለች። ዩናይትድ ስቴትስ የሚገኘው የኢትዮጵያውያን የሽልማት ድርጅት ሲድ የዘንድሮ ወጣት ተሸላሚ ናት። የዛሬ እንግዳችን ትሆናለች። አይ ምናምን ሲሉሽ በጣም ውስጥሽን ነው የሚነካሽ ነገር በቃ መንገድ ሶች አንዳንድ ጊዜ እኮ እኔ እንደውም አስታውሳለሁ። እኛ ማህበር እንደዚህ ስል እናትየው እራሷ ልጅቷን በየትምህርት ቤት ይዛ ስጤ ትንሽ ልጅነት አይ እንደው በቃ እያሉ ሲሏት

ዛሬ መስታወት እንግዲህ ሽልማት በሽልማት ሆናችሁ እንዳትሉን። ስለ ሽልማት ከተነሳ ደግሞ ኢትዮጵያዊ አትሌት ኃይሌ ገብረስላሴ ይታወሳል ይታወታል። 27 የዓለም ሬከርዶችን የሰበረው ታላቁ የረጅም ሩጫ ንጉሥ ኃይሌ ገብረስላሴ አብሮን ያመሻል። በዛ ላይ ሲደመር ሁለት የኦሊምፒክ ሜዳሊያ በሽብሸል ማለት እሱ ነው። ኃይሌ አብሮን ነው። ከኃይሌ በተጨማሪ ደግሞ ንጉሱ ታምሬ ዝግጅታችንን እየመራ አብሮን ያመሻል። የዓለም ዜና እናስቀድም። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ዜናውን የማሰማችሁ ሰሎሞን አባተ ነኝ። ጀስቲን ቶዋይት የቴክኒክ መሐንዲሱን አብሮኝ ይቆያል። ኢትዮጵያ የሰላም ጥበቃ ማሰልጠኛ ተቋም ከፈተች። ተቋሙ የተከፈተው በፕሬዚደንት ሙላቱ ተሾመ ሲሆን ተቋሙ ስልጠናውን የሚሰጠው ለኢትዮጵያና ለሌሎችም ሰላም በማስከበር ላይ ለሚሰማሩ ሀገሮች ወታደሮች መሆኑን እስክንድር ፍሬው ከአዲስ አበባ በስልክ ነግሮኛል። ተቋሙ የተመረቀው ትናንት ነው። እስክንድር ፍሬው በዝርዝሩ ላይ እየሰራ ነው። እንደደረሰኝ አሰማችኋለሁ። የቡሩንዲው ፕሬዚደንት ፒየር ንኩሩንዚዛ ለሶስተኛ የስልጣን ዘመን እወዳደራለሁ በማለታቸው በውጥረት የተሞላው የሀገሪቱ ፕሬዝደንታዊ ምርጫ ከመካሄዱ አስቀድሞ ትናንት ሌሊቱን በበረታው የተቃውሞ አመፅ ውስጥ ቢያንስ ሁለት ሰው መገደሉን እማኞች ዛሬ ተናገሩ። የፕሬዚደንቱን እጩነት እየተቃወሙ ያሉት ተቃዋሚ ፓርቲዎች ነገ ሊካሄድ በተቆረጠው የፓርላማ ምርጫና የፊታችን ሐምሌ ስምንት ይካሄዳል በተባለው ፕሬዝደንታዊ ፉክክር ላይ እንደማይሳተፉ አስታውቀዋል። ተቃዋሚዎቹና ተቺዎቹ የሚሉት ፕሬዚደንት ንኩሩንዚዛ በሀገሪቱ ሕገ መንግስትና የእርስ በርስ ጦርነቱን ባስቆመው የአሩሻ ታንዛኒያ ስምምነት ላይ የሰፈረውን አንድ ፕሬዚደንት ከሁለት ጊዜ በላይ ስልጣን ላይ መቆየት አይችልም የሚለውን ድንጋጌ ጥሰው ለሶስተኛ ጊዜ መወዳደራቸው አግባብ አይደለም ነው። ይህ የእንኩሩንዚዛ አቋም የፈጠረው ሁከት ለመቶ ሺህ ብሩንዲያውያን መፈናቀልና ወደ የጎረቤት ሀገሩ መሰደድ ምክንያት ሆኗል። በኢራን የኒኩሌር መርሃ ግብር ላይ በቴህራንና በስድስቱ ሀያላን መንግስታት መካከል እየተካሄደ ያለው ድርድር እንዲቋጭና ስምምነት እንዲፈረም የተያዘው የጊዜ ገደብ የሚያበቃው ከነገ በስቲያ ማክሰኞ ሰኔ 23 2007 ዓ ም ቢሆንም ምናልባት ንግግሮቹ ቀነ ገደቡን አልፈውም ሊቀጥሉ እንደሚችሉ አንድ የአሜሪካ ከፍተኛ ባለሥልጣን ጠቆሙ። በሌላ በኩል ደግሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ከኢራን ተደራዳሪዎችና እና ከሌሎችም ሀያላን አገሮች ተወካዮች ጋር ሆነው ትናንትናና ዛሬ ተከታታይ ውይይቶችን ኦስትሪያ ዋና ከተማ ቪየና ላይ ሲያካሂዱ ቆይተዋል። የኢራን የውጭ ጉዳይ ሚኒስትር ከመንግስቴ ጋር ልወያይ በሚል ወደ ቴህራን በረዋል። ተደራዳሪዎቹንም ዩናይትድ ስቴትስንም ብዛም አላስጨነቀም ይህ ጉዳይ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የስትራቴጂካዊ ግንኙነቶች ከፍተኛ አማካሪ ማሪ ሀርፍ ዛሬ ለቪኦኤ በሰጡት ቃል ድርድሮቹ ምናልባት ከሰኔ 23 በኋላም ለጥቂት ቀናት ሳይቀጥሉ አይቀሩም ብለዋል። የፈረንሳይ የውጭ ጉዳይ ሚኒስትር ሎረን ፋቢዩስ ትናንት በሰጡት ማብራሪያ የተዋጣ ስምምነት ላይ ለመድረስ አሁንም ሶስት ቁልፍ ጉዳዮች እንደሚቀሩ አመልክተዋል። በሚጠረጠሩ የኒኩሌር ተቋማትና አካባቢዎች ላይ ጥልቅ ፍተሻዎች እንዲደረጉ ኢራን ፍቃድ እንድትሰጥ፣ በሀገሪቱ የምርምርና የልማት አቅም ላይ ዘላቂነት ያለው ገደብ ጉዳይና ኢራን የስምምነቱን ድንጋጌዎች ጥሳ ብትገኝ ማዕቀቦቹ ፈጥነው ወደ ስራ የሚገቡባቸውን ሁኔታዎች መፍጠር መሆናቸውን ምስዮ ፋቢዩስ ዘርዝረዋል። ኩዌት ውስጥ በሺአ አማጽያን መስጂድ ላይ ከትናንት በስቲያ አርብ የተጣለውንና 27 ሰው ገድሎ 227 ሰው ያቆሰለውን የአጥፍቶ ጠፊ ጥቃት ያደረሰው አንድ የሳዑዲ አረቢያ ዜጋ ነው ስትል ኩዌት ዛሬ አስታወቀች። በዚህ በቅዱሱ የሮመዳን ወር በአማጽያኑ ላይ አደጋውን የጣለው ፋሁድ ሱሌይማን አብዱል መህሰን አልቃባ የሚባል ግለሰብ ነው ሲል የሀገር ውስጥ ጉዳይ ሚኒስቴር መስሪያ ቤቷ አመልክተዋል። አደጋ ጣዩ ጉዳዩን ያደረሰው ኩዌት አደጋ ጣዩ ጉዳቱን ያደረሰው ኩዌት በአይሮፕላን ከገባ ከጥቂት ሰዓታት በኋላ ሲሆን እርሱን መስጅዱ ያደረሰው አሽከርካሪና አሽከርካሪው የሚኖርበት ቤት ባለቤት እንዲሁም ሌሎች አምስት ሰዎች በቁጥጥር ስር መዋላቸውንም ባለስልጣናቱ ተናግረዋል። ከኩዌቱ የከትናንት በስቲያ ጥቃት ጋር ፈረንሳይ፣ ቱኒዚያ እና ሶማሊያ ውስጥም የሽብር ጥቃቶች መፈጸማቸው ተዘግቧል። የፓኪስታን ጦር በሰሜን ምዕራብ የአፍጋን አዋሳኝ ግዛቶች ውስጥ ጥቃት አድርሶ 23 ታጣቂዎች መግደሉን አስታወቀ። የአየር ኃይሏ ኸይበርና ሰሜን ዋዚሪስታን አውራጃዎች ውስጥ ባካሄደው ድብደባ ከፍተኛ የመሳሪያ ክምችት ማውደሙንም የፓኪስታን የመከላከያ ሚኒስቴር ዛሬ ባወጣው መግለጫ አመልክቷል። የአውሮፓ ማዕከላዊ ባንክ ለግሪክ አጣዳፊ ብድር አቅርቦት መስመሩን ክፍት ማድረጉን አስታወቀ። ይህ በእንዲህ እንዳለ ግን የግሪክ ባለቁጠባና ሌሎችም የባንክ ሂሳብ ባለቤቶች ገንዘባቸውን ከባንክ ለማውጣት ረዣዥም ሰልፎች ላይ መዋላቸው ተዘግቧል። ግሪክ ከዩሮዞን የአውሮፓ የ የአውሮፓ የዩሮ ተጠቃሚነት ቀጠና ማለት ነው የ8 ቢሊዮን ዶላር በረጅም ጊዜ የሚከፈል የብድር ዋስጥና እንዲሰጣት እየጠየቀች ነው። ከዚህ ውስጥ ከነገ በስተያ 1.8 ቢሊዮን ዶላሩን ዕዳ መክፈል አለባት። ግሪካውያን የዛሬ ሳምንት እሁድ በዚህ ጉዳይ ላይ ውሳኔ ህዝብ ይሰጣሉ። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ከቆንጂትና ከሄኖ ጋር አብራችሁ እንድትቆዩ ልመልሳችሁ። ጤና ይስጥልኝ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛው አገልግሎት ነው። በ19፣ በ22 እና በ25 ሜትር ባንዶች እንዲሁም በሳተላይት የሚተላለፈው ፕሮግራማችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን መስታወት በድጋሚ እንደምን አምሽታችኋል። የወጣቶች መስታወት ፕሮግራምን ይዘን የምናስተናግዳችሁ ቆንጅ ይታይና ሄኖክ ሰማ ጊዜ ነን። በዛሬው ዝግጅት ታዲያ በውጭ ሀገር የሚኖሩ ኢትዮጵያውያን አመታዊ ሽልማት አሸናፊ የሆነች ወጣት ግሩም ወጣት ኤልሳቤጥ ግርማን ይዘናል። የተለያዩ ሃይማኖት ተከታዮች እንዴት ተዋደውና ተቻችለው እንደሚኖሩ ሌሎች ከኢትዮጵያ መማር አለባቸው ትላለች ኤልሳቤጥ። ሌላኛዋ ደግሞ የአሜሪካ የሰላም ጓድ ፒስ ኮር ለማህበረሰባቸው የላቀ ስራ ለሚሰሩ ሰዎች የሚሰጠው ከፍተኛ ሽልማትን ያሸነፉ ሌላ ኢትዮጵያዊን ይዘናል። በኢትዮጵያ የአካል ጉዳተኛ ሴቶች ማህበር መስራች ናቸው። ከአትሌት ኃይሌ ገብረስላሴ ጋር የተደረገ ቆይታም ሌላው ዝግጅታችን ይሆናል። እነዚህን ይዘን እንግዲህ አብረናችሁ እናመሻለን። በቅድሚያ ግን ሙዚቃ ነው ጀምረዋል። In the love somebody, and I'm going love ባለፈው መስተዋት ቃል የገባ ነው። አንድ ውይይት ነው የሚቀጥለው። ባለፈው ሰሞን በዚህ በዋሽንግተን ዲሲ አካባቢ የሲድ ማለት የኢትዮጵያውያን የሽልማት ድርጅት በየዓመቱ የሚሰጠው ሽልማት ከወጣቶች በኩል አንዷ ተሸላሚ የነበረችውን ነው ይዘን የቀረብ ነው። አሉላ ከበደ እንግዳየቱን ታስተዋውቀን ቆንጂት፣ አመሰግናለሁ። እንግዳችን ባለፈው ስራዎቻቸውን በገለጽንበት ወቅት ከአራቱ ወጣቶች አንዷን ነው ያስተዋወቅ ነው። እቺ ወጣት በኢትዮጵያውያን የሽልማት ድርጅት ከተሸለመችው ወይም እውቅና ካገኘችበት ሽልማት አስቀድማ በርካታ ሽልማቶችን የተቀበለች በበርካታ ሽልማቶች የተንበሸበሸች ማለት ይቻላል ታዳጊ ናት። አሁን የዩኒቨርሲቲ ትምህርቷን ከመጀመሪያ በፊት በነበሩት በመጀመሪያ ከፍተኛ የትምህርት ውጤት በማምጣቷ ነው የተመረጠችው ከዛ በምትሳተፍባቸው ማህበራዊ ስራዎች ያበረከተችው አስተዋጽኦ ነው ለዚህ ሽልማት ያበቃት። የምትሳተፍባቸው ቡድኖች በጣም ወይም ተቋማት በጣም በርካታ ናቸው ቆንጆ። ሽልማት ያገኘችባቸውን አንዳንድ ለጥቀስ፣ በሁለተኛ ደረጃ ተማሪዎች ብሔራዊ ማህበር ሽልማት ተቀብላለች። በወጣት መሪዎች ኮንፈረንስ ሽልማት አግኝታለች። ዩዝ ሊደርሺፕ ፎረም ይላል ይሄኛውም። በተለይ በሕክምና ጥናት ለመሰማራት ፍላጎት ላላቸው የሚሰጥ ሽልማት ነው። በእሱም ተሸልማለች። የ የአሜሪካን ታሪክና የብሪቲሽ ስነ ጽሁፍን በማጥናት በሱም በጥናቷ ሽልማት አግኝታለች ቁጥር የላቸውም ቆንጅት ሽልማቶቿ ሁለተኛ ደረጃ ትምህርት ቤት ያለች ልጅ ሳትሆን እድሜውን በሙሉ ብዙ ስራ የሰራች ልጅ ነው የምትመስለው ግሩም ነው እውነትም እንዳልከው ተንበሽብሻለች ራሷን አስተዋውቃን ትጀምራለች ወጣቷ ስሜ ኤልሳቤት ገርማ ነው እና ክሊቭላንድ ኦሃዮ ነው የምኖረው ዜቪየር ዩኒቨርሲቲ ነው ማወቅ ነው ምንድን ነው የምታጠኘው ባዮኬሚስትሪ አስራ ስምንት አመት ነው በገዛ ድምጿ አስታውቃለች ራሷን ኤልሳቤጥ ግርማ በብሔራዊ ደረጃ ተሸላሚ ለመሆን የበቁ ተማሪዎች መካከል አንዷ ናት አራት ተማሪዎች ናቸው በመድረኩ ለዚህ ክብረ የበቁት በዚህ አመት ኤልሳቤጥ ግርማ ራሷ ውዳሴ በፍቃዱ ከዚህ ከአካባቢያችን ከኮሎምቢያ ሜሪላንድ ብሩክ ደረጀ ጌታቸው አሌክዛንድሪያ ቨርጂኒያ ናኦሚ ፍሰሃ በተመሳሳይ ከዚሁ አካባቢ ናቸው። ኤልሳቤጥ በየአመቱ የሚካሄደው የስነ ጽሁፍ ውድድርም አሸናፊ ለመሆን በቅታለች። በቀደመ ፕሮግራማችን ጠቆም አድርገናል። እነኝህ ወጣቶች ስራቸው ክብር ተሰጥቶት ከአዋቂዎቹም ደግሞ የበለጠ እንዲበረታቱ የሚደረገውና በየአመቱ ይሄንን ያደርጋሉ። እስኪ ኤልሳቤት ትንገረን፣ በዛ ዕለት እዛ ቦታ ስትገኝ ያደረባትን ስሜት ለሽልማት የበቁ ሰዎች፣ ታዋቂ ኢትዮጵያውያንን ከተለያየ ቦታ የመጡ ስራዎቻቸው ሲነገር ሲከበሩ አይተሻል። ምን ተሰማሽ? በጣም ደስ ነው ያለኝ፣ ሲከበሩ በጣም ደስ ያለኝ እና አንድ ቀን እንደ እሱ መሆን እፈልጋለሁ። ጥሩ ነው ኤልሳቤት። ስለ ተከበሩት ሰዎች ታሪክ ትንሽ ትንሽ ታቂ ነበረ Amado no oh, Hono you know? uh Tamine Bayena Yohannes Yeah Ethiopia reads Masraj oh, oh, Johannes oh. Gebregiorgis yes CNN hero name name in there Ah Ah testify to us as little have to world ah to us ah Jane Kurt Johannes Gebregiorgis Gebre Giorgis testify as Professor Amritseshamo Wagau and uh, Dr. Mammer Zabana Lama. But since we've been, but I've shown ah, a ah. very different The Muslim and uh, Christian in uh, Ethiopia, and uh, like their relationship in Ethiopia, and how we have to. learn አብሮ ለመኖር የሚቻቻሉበትና የሚከባበሩበትን መንገድ በኢትዮጵያ ውስጥ የቆየ ባህል አለ፣ በእስላምና በክርስቲያን መካከል ከሱ መማር አለብን የሚል ጽሑፍ ነው። በጣም ግሩም ጽሑፍ። የአመቱ ተሸላሚ ሆነው እዚህ ነው የተወለድ ሽው ኢትዮጵያ ነው የተወለድ ሽው ኤልሳቤጥ ሄደሻል? ኢትዮጵያ አንዴ፣ አንድ ጊዜ ሄደሻል? እሺ። እስቲ ስለ ሙስሊሞችና ክርስቲያኖች አብሮ የመኖር ከዛ ሌላው ደግሞ መማር አለበት ከእነሱ ትምህርት መውሰድ አለበት ስላልሹ፣ እንዴት ልታውቂ እንደቻልሽ መጽሐፍትን ወይስ ቤተሰቦች ከሚነግሩሽ? እስኪ ነገሬን እንዴት እንዳወቅሽ። ቤተሰቦቼ በጣም ብዙ ይነግሩኛል፣ ስለ ኢትዮጵያ እና እኔ አም ኩሪየስ ማወቅ በጣም ትፈልጊያለሽ? እኔ ማወቅ በጣም ነው የምፈልገው ስለ ኢትዮጵያ እና ለሌላ መንገር በጣም እፈልጋለሁ። ሌሎች እንዲያውቁ ትፈልጊያለሽ? ለምሳሌ የሙስሊሞችና የክርስቲያኖችን ግንኙነት እስኪ ንገሪን፣ አንቺ የምታቂውን። በምን በምን አብረው ምን ሲያደርጉ ባየሹ ነው የቱን ነው ያሹ በጣም ያየ ሽው ወይም ያነበብ ያነበብሽው ኢትዮጵያ ስሄድ ቤተ ክርስቲያኑ እና መስጊዱ ጎን ለጎን ሲሆኑ ያ ያለው እና ሰዎቹ በጣም ጥሩ ጥሩ ሰው አለው። በሁለቱም ላይክ ቴ ፕሮቴክት ኢች አዘር ካይንድ ኦፍ ላይክ ቴይ አር ታለራንት ኦፍ ኢች አዘር ተሳስበው ተቻችለው ይኖራሉ፣ ተሳቅረው ይኖራሉ። በሄድሽ ጊዜ ቤተሰቦችሽ እዛ ወስዶ አሳዩሽ። አንድ ሰው ደግሞ ይህንን በአንድ አርቲስት፣ አንድ ዘፋኝ ይሄን በዘፈን አስቀምጦታል። ታቂዋለሽ? ኖ ኖ ተዋዶ የሚኖረው እስላም ክርስቲያኑ አልገባሽ ኤልሳ፣ የትኛው ነው አሁን አንቺ ያልሽውን ነው የሚመስለው የእሱ አዘፋፈን ራሱ። ቤተ ክርስቲያንና መስጊድ ጎን ለጎን ነው፣ ዋዶ የሚኖረው እስላም ክርስቲያኑ አልገባሽም እንዴ? ኢትዮጵያ መሆኑም መስጊድና ቤተ ክርስቲያን ጎን ለጎን ነው፣ አንዋርና ራጉኤል ኤልሳቤት በጽሁፍሽ ለአድማጮችም እንደው ጽሁፍሽን አንብቤ ያለሁኝና ግልጽ ለማድረግ በሊቢያ እስልምና አክራሪዎች የተገደሉትን ታሪክ ታነሻለሽ። በጽሁፍሽ በዚህ በአመቱ የስነ ጽሁፍ ውድድር አሸናፊ በሆነው የኢትዮጵያን የቀድሞ ታሪክ ቅድም የገለሽውን መቻቻል ታመጪና እንደዚህ ያለ አሰቃቂ ፈተና ሲገጥም እንኳን ኢትዮጵያውያን አንድ የሚሆኑበትን ሁኔታ ታነሻለሽ። በመካከላቸውም ነበር የሚባለውን የእስልምና እምነት ተከታይ ወጣት ትገልጫለሽ። መሰረቱን ለአድማጮች እንዲገባ ነው። When it first happened, I was heartbroken, obviously, because እየተረጎምንላት እንሂድና መጀመሪያ ይሄ ነገር እንደደረሰ ማለትም የሊቢያው ጭፍጨፋ እንደደረሰ በጣም ነበር ያዘንኩት። መጽሐፍ ስጀምር ደግሞ ልቤን እንደው እምም ነበር ያለኝ። ምክንያቱም እነዚህ እኮ የአገሬ ሰዎች ናቸው። ሙስሊም የሆኑ ክርስቲያን የሆኑ ሌላም የፈለጉትን አይነት እምነት ተከታይ የሆኑ ኢትዮጵያውያን ናቸው። በእምነታቸው የጸኑ በመሆናቸውም ነው የተገደሉትና በጣም ነው ያሳዘነኝ ስትል ነው ያብራራችልን። እንግዲህ የአማርኛው እጥረት ስለሆነ ነው ምን ተረጉምላት። ያ አንዱ ሙስሊሙ ደግሞ እነሱን ጓደኞቼን ልትገሉ ከሆነ እኔንም አብራችሁ ግደሉኝ ያለው በተለይ በጣም ነው የነካኝ። ምክንያቱም የዚያን ሰው አንደኛ ጥንካሬውን፣ ሁለተኛ ደግሞ አንዱ ሌላውን እንዴት እንደሚቀበል እንዴት እንደሚተሳሰቡ ነው የሚያሳየው፣ ስትል ነው ኤልሳቤጥ ያብራራችው። ቀጥይና፣ ስለሱ በጻፍሽ ቁጥር የተሰማሽን ቀጥይልን ብዙ ሰው የተገደለበት ሊቢያ ውስጥ በጣም ብዙ ሰው የተገደለበት፣ ልቤ አዘነ። ቆንጂት እንግዲህ እንደ እንደሰማናት በእሷ እምነት በእሷ እይታ የተረዳችውን በተለይ ደግሞ የሊቢያው ሀያ ዘጠኝ ኢትዮጵያውያን የተገደሉበትን ከተመለከተች በኋላ ያደረባትን ስሜት ነው። እንደ ተረዳ ነው በአማርኛ ሙሉም ባት ገልጽልንም በእንግሊዝኛ ያስረዳችን ከቀደመው የኢትዮጵያ ታሪክ ጋር እያነጻጸረች ነው። ጽሁፏም ይሄንኑ ነው የሚገልጸው። እንዳለችው በእንግሊዝኛ ነው የነገረችንን እንደው ፈንጠቅ ለማድረግ ያህል አድማጮችም እንዲረዱት ያህል ነው ምን ያህል እንዳሳዘናት ምን ያህል ዲሙ ወጣት ከሌሎቹ honestly that makes me so sad because they went to a different country for work and like to make a living and to support their families if they had um families and it just made me sad because they had to go to go somewhere else to work and then that happened to them while they were just trying to make a living for themselves እንግዲህ ቆንጅታ አሁንም በስደት ሄደው ቤተሰቦቻቸውን ለመርዳት እንዲህ አለ ህይወታቸውን በአሸቃቂ መንገድ የሚያጡበት ሁኔታ መፈጠሩ ይበልጥ ደግሞ የሚያሳዝናት መሆኑን ነው የተናገረችው። ኤልሳቤጥ የኢትዮጵያ ሙስሊሞችና ክርስቲያኖች ያላቸው መቻቻል፣ ፍቅር፣ መተሳሰብ የበለጠ እንዲጠነክር To be accepting, um, understand that we are all humans, we all deserve respect. Even if our ways of our practicing religion are different, we still ultimately are worshiping a higher God. ከእኛ በላይ የሆነ አምላክ እያመሰገንን እርስ በርስ መከባበር ማንችልበት ምክንያት የለም ምክንያት የለም የተለያየ እምነት የተለያየ ሀይማኖት ይኖረን እንጂ ዞሮ ዞሮ እግዚአብሔርን ነው ሁላችንም የምናመልከው ና መተሳሰብ መቻቻል አንዱ አንዱ መቀበል አለበት ነው ያለችው በጣም ትልልቅ ሀሳቦች ነው የምታነሳ ስንት አመቴ ነው ነው ያልሽኝ አስራ ስምንት ብዙ አስራ ስምንት አመት የኖርሽ ነው የሚመስል አስተሳሰብሽ። አምጎ በዝናት ለዚሁም ነው ለትልቅ ክብር የበቃችው። አሁን እንግዲህ ወደ ዩኒቨርስቲ ገብታለች። መጀመሪያ ዓመቷ ነው። ባዮ ኬሚስትሪ ነው የምታጠናው። ወደፊት ምን መሆን ነው የምትፈልጊው ኤልሳቤጥ? ኤመርጀንሲ ፊዚሽን እና ቱጎ ባክ ቱ ኢትዮጵያ ወርኪን ሆስፒታል ዘር የድንገተኛ ህክምና ሐኪም ለመሆን እሱም ብቻ ሳይሆን ኢትዮጵያ ሄዳ በኢትዮጵያ ሆስፒታሎች ውስጥ ለማገልገል ነው የምትፈልገው። በጣም ነው የምናመሰግንሽ። መልካም እድል ኤልሳቤጥ፣ መልካም እድል። አመሰግናለሁ። ቴንክ ዩ ቴንክ ዩ ሶ ማች። ደህና ሁኚ።

but no we

ቆም ብዬ ነው እንዲያ ውም ሰላምታ የምሰጠው ለዚህ ዘፈ ነው። እንደ አውሮፓውያን ዘመን አቆጣጠር ታዲያ በ በአስራዘጠኝ ስልሳዎቹ የአሜሪካ የሰላም ጓድ ፒስኮር በጎ ፈቃድ አገልጋይ ሆነው የሄዱ አንዲት አሜሪካዊት ሜሪ ብራንክስቲን የሚባሉ በወቅቱ ልዕልት ጸሐይ ይባል የነበረው ሆስፒታል በነርስነት ይሰሩ ነበር። ቀጥሎ የምትሰሟቸው እንግዳችን ደግሞ ከሆለታ ወጣ ብላ በምትገኝ ትንሽ የገጠር መንደር ተወልደው ያድጋሉ። ወደ አራት አመት ገደማ ሳሉ ፖሊዮ የልጅነት ልምሻ ያገኛቸዋል። የዛሬ እንግዳችን ምን እንደሚያደርጉ የጨነቃቸው አባቴ ጃንሆይ የሆለታን የጦር አካዳሚ ሊጎበኙ ሲመጡ መንገዱ ላይ ይዘውኝ ወጥተው ይውሰዱና ያሳክሙልኝ ብለው እንደተማጸኗቸው ጃንሆይም ጳውሎስ ሆስፒታል እንዳስወሰዱኝ ቤተሰቤ ይነግረኛል ይላሉ። የዛሬዋ የሰላም ጓድ አመታዊ ታላቅ ሽልማት አሸናፊ የተሻለ ሕክምና የምታገኘው እኔ ያለሁበት ሆስፒታል ነው ይሉና ፈረንጇ ነርስ እኚህ የሰላም ጓዳ ባሏ ይህችን ልጅ ወደ ልልት ፀሐይ መውሰድ ማከም፣ ማሳከም፣ መንከባከብ እና ሁለቱ እንደ እናትና ልጅ መቆራኘት የዛሬዋ እንግዳችን ወይዘሮ ብርሃኔ ጣባ የኢትዮጵያ የአካል ጉዳተኛ ሴቶች ብሔራዊ ማህበር መስራች ሊቀመንበር ናቸው። ብዙ ተማጽኖ አላቸው ለአድማጭ ዛሬ ሰው በየግሉ የራሱን ዌብሳይት ወይም ድረገጽ ይዞ በሚሰራበት ዘመን የእኛ ማህበር በመረጃው ቴክኖሎጂ ጎዳና አማካይነት ስራውን የሚያሳልጥበት ዌብሳይት የሚባል የለውም። አጋዥ ያስፈልገናል ይላሉ። ስለ ሽልማቱ፣ ስለ ማህበራቸው ስራ ባለፉት ተከታታይ ሳምንታት በዝርዝር አጫውተውናል። ቀሪውን ይሆናል ዛሬ ቀጥለን የምንሰማው ጥሪያቸውን እና ሀሳባቸውን ወጣቶች አድምጡላቸው። ትክክል ነው። ሁሉንም ሰውን ጋብዛለን እኛ ምን እየተሰራ እንደሆነ እንዲያውቁልን የምንፈልገው አዲስ አበባ የካ ክፍለ ከተማ ነው ያለው። ልክ እንግሊዝ ኤምባሲ አካባቢ አበቤ ሱቅ ይሉታል ብዙ ሰዎች ያቁቷል። በአበቤ ሱቅ ቀበናን አልፎ ነው ቀበናን አልፎ እንግሊዝ ኤምባሲን አለፍ እንዳሉ አበቤ ሱቅ የሚል ወይም ሲስተርስ ሪስቶራንት የሚል ጽሑፍ አለ። እዛ ጋር አቀረቡነን መንገድ ዳር ላይ ነት ስልኬ የኔ ጋላለው ስልክ ልስጥ ዜሮ ዘጠኝ አስራ አንድ አርባ አምስት አስራ ሰባት አስራ ሰባት በዚህ ቢያገኙንና ዌብሳይት በእርግጥ የለንም ሰው በሙሉ እን በዚህ ዘመን ምናምን አለን ግን አሁን በጣም በአስቸኳይ የምንሰራቸው ወይም አጋዥ ይሄን ዌብሳይታችሁን ልስራላችሁ፣ እንዴት ነው የሚለን፣ ማጋዥ እንፈልጋለን። አሁን እንደውም እሱን እያሰብኩ ነበረ። እንግዲህ በዌብሳይታችሁን በማደራጀትም ሊረዱ የሚችሉ ይኖራሉ እና እርግጠኛ ነኝ ይሄንን ድምጽ ሰምተው ዝም እንደማይሉ። አንድ ሌላ ነገር ላነሳ የፈለግኩት ሰዎች የአካል ጉዳተኛን ሲያዩ ከንፈር ይመጣሉ የሀዘን ስሜት ብለው ነበር እና መጀመሪያ ሲያዩ የሚሰማቸውን ነው ሰዎች ች በዛ መልኩ የሚገልጹት ነገር ግን በዛ በአካል ጉዳተኛው ላይ የሚያሳድረውን ስሜት መስማቱ ጥሩ ይሆናል፣ አቀራረቡን ለመቀየር እና ያው፣ እንደዛ ከንፈር የሚመጣው ሰው ለራሱ የተሰማውን ሀዘን ነው የሚያሳየው። እናንተ ላይ የሚኖረው ስሜት ምንድን ነው? ምናልባት እንደዛ ማድረጉ ትክክል እንዳልሆነ የመረዳት አዎ፣ በጣም ጥሩ ጥያቄ ነው። ይሄ ነገር ምንድን ነው መሰለሽ፣ ሰዎች አይ ምናምን ሲሉሽ በጣም ውስጥሽን ሽን ነው የሚነካሽ። ይ ነገር በቃ መንገድ ስቶች። አንዳንድ ጊዜ እኮ እኔ እንደውም አስታውሳለሁ እኛ ማህበር እንደዚህ ስል እናትዬው እራሷ ልጅቷን በየትምህርት ቤት ይዛ ስትል ትንሽ ልጅነት ነች አይ እንደው በቃ እያሉ ሲሏት ትንሿ አስመቸስ ልጅ ነች። ያን ጊዜ ምናልባት አላውቅም፣ ግን እናትየው የተሰማት ትምህርት ቤት እንዳትሄድ ውስጥ አሉ ላለመውጣት ገባሻለሁ ውጭ ወጣ ሹን እጫርፌ ስትቀመጥ አይነት ነገር አይነት ቤት ነው። አንዴን ሌላ ማስታወስ ሰው አዋሳ የአካል ጉዳተኛ ሴቶችን ለማደራጀት ሄደን ተዘጋጅቶ ይጠብቁን ሰብስባችሁ ጠብቁን እንመጣለን እና ስለ አካል ጉዳተኛ እናስተምራለን ይሄ ውስጣቸውን ለማነሳሳት እኛን ተሞክሮ ነገራቸዋለን ጠብቁን ምናምን አለና እሺ አለችን እዛ ያለች ሰብስባ በጣም ትንሽ ልጆች ላይ ያገኘነው ስንሄድ ምን ነው ስንላቸው፣ አይ ምን ዋጋ አለው ከንፈር ነው የሚመጠጥብን። አዱን ሲመጡ ከንፈር ነው የሚመጠጥብን። መንገድ ስንሄድ በተለይ ብዙ ሆነሽ አብረሽ አካል ጉዳተኞች ሲሄዱ፣ በጣም ውስጥ ያዘን። ይሄ ምንድን ነው የሚያደርገው ማለት ነው ነገር ዛሬ ካለኝ ነገ ንፈር ቤት ያርሲ ልቀመጥ ዝም ብሎ ደግሞ መቀመጥ ያው ስንት ነገር ያፋጠሻል። ከመረጃ መራ ከትምህርቱም እና ከፍተኛ የልብ የውስጥ ተጽዕኖ አለው። ሰዎች ከመንፈራቸውን ባይመጡብን ወይም በእይታ ራሱ እና ቢችሉ አንዳንድ ነገር እዚህ ሌላም ቦታን ብዙ ጊዜ የምንለው ለምሳሌ ሊረዱሽ ይፈልጋሉ። ምን ብለው እኮ ነው መርዳት ምናምን ብለው የሀዘን ስሜት ነው ካለማወቅ፣ ልክ አደለም። በቃ ስንይዘው ሊረዱን ሲፈልጉ ልርዳሽ የቱጋል ያዝሽ፣ የኔን ፈቃድ ነው መጠየቅ ያለባቸው። መንገድ ላይ ያሻግሮች ከፈለጉ መንገድ ላይ ያሻግሮች ትፈልጊያለሽ ወይ የኔን እርዳታ ተብሎ ቅድሚያ መጠየቅ ነው ያለበት። ምናልባት እኔ ነፃ ሆኜ ዝም ብዬ መሄድን እኔ እንደ እኔ ማለት ነው እርዳታ ላልፈልግ ይችላሉ። ደግሞ ሌላም ሰው እርዳታ ይፈልጋል። ከሁሉም ዝም ከሚል ከያ ሰው ልርዳሽ፣ እርዳታ ትፈልጊያለሽ የሚለውን ቅድሚያ ማስቀደም ነው ያለበት። ከዛ በኋላ የቱጋል ያዝሽ። ዓይነ ስውሮችንም ሲመሩ የራሳቸው ዓይነ ስውሮች አያያዛለች በእግራቸው በኩል እንዴት እንደሚመሯቸው ራሳቸው ይነግሯቸዋል። እኔ ደግሞ አካል ጉዳተኛዋ ነኝ። ዱላዬን ሊቀበሉ ሲሉ፣ የትኛውን ዱላዬን፣ የቀኝን ተቀበለኝ በግራዬ ደገፍበታለሁ የሚለውን እኔ ልነገረው። ምክንያቱም ያልፈለግኩትን ሲያነሳ ልወጥቅ። እኔ አንዴ ታክሲ ላይ ሲረዱን እንደው ይሆናል ብዬ ነው ታክሲ ላይ ሲረዱን፣ በቀኜ ነው የምደገፈው ረጅሙን ክራንቼንና እሱም ተደግፌ ልወጣ አፈል ነው። አሁን እሱም ቢወስደው መውደቅ ነው። ተመልሼ እና መውደቅ ይኖራል፣ መውደቅ ይኖራል። ስለዚህ ፍቃድ መጠየቅ ነው ብስታሽ ሲለኝ፣ አዎ እችን ያዝልኝ፣ ክራንስዬን ያዝልኝ ወይም ፖርሳም ከያዝ ፖርሳ ያያዝልኝና እኔ ገባለሁ ካልኩት፣ እሱን ለእኔ ነው የሚተውልኝ አለ። እዛ ደግሞ እንደዚህ አድርጋ እርዳኝም ካሉ የእርሶን ይከተላል። የእርሶን ነው መከተል። የዛን ሰው ፍላጎት ነው መከተል ያለበት። በጣም ትክክል። እንደሱ ነው እና በተለይ ደግሞ እንደዚህ አካል ጉዳቶች ነው። አንዳንዴ ደግሞ በስተኋላ አካል ጉዳት ይሆናል። እኛ በልጅነታችን ነው፣ ቅድም እንዳወራ ነው። አንዳንድ በስተኋላ አካል ጉዳት ይገጥመውና ያንን ሰው እንዲህ ሆኖ መኖር ይቻላል፣ እንዲህ እንዲህ ብለሽ የምትመሪውን ነገር ውጭ ሲወጣ አይ እግዚአብሔር ፈርዶበት እኮ ቤተሰብ እኮ ውስጥ ነው የምነግርሽ። ይሄን በር እንደ ይሳቸው ልጅ እግዚአብሔር ፈርዶበት በዚህ ሰዓት በዚህ እድሜው እንዲሆነ ምናምን ይላል። እንዴት ሞራል እንደሚነካ ለምችው፣ እንግዲህ ይሄን እኛንም ስራችንን ነው እንደ የሚያበላሹብን ገባሽ አይደል? በቃ ኑ ወደ ማህበር እንዲሁ ተከሰተ አይደል አሁን አይነት ስራ ላይ የሚሰሩ ብዙ ድርጅቶች አሉ። በስተኋላ አይነት ስር ከሆኑ እንዴት ራሳቸውን እንደሚመሩ ምግባቸው፣ እንዴት እንደሚሰሩ ቤት ውስጥ ራሳቸውን መጀመሪያ ደረጃ የሚሰራው የራስን መቀበል ጉዳይ ነው። ይከሰታል። ሰው እስከሆኑች ድረስ ነገ ምን እንደሚከሰትብን አናውቅም። ልክ ነው። ነገር ግን በውስጡ እንዴት ልለፍ ነው? በተከሰተው ችግር ውስጥ ራሴን ተቀብዬ እንዴት ልለፍ ነው? ይልቁኑ ሰው ይሄንን እንዲቀበሉ ከማድረግ ይልቅ፣ እየመጡ ቤተሰቡም ወይም ጎረቤቱም ይሁን አይ ፍርድ እያሉ ካሉ ይህ ሰው ሁለት እጅ ነው። በቃ ጉዳቱ የሚመጣበት ገባሻረት እና እንዲህ አይነት የስነ ልቦናውን ምትን ሰዎች እንዲረዱ ልንቀሳስ ይፈልጋሉ። ጥሬንም አቀርባለሁ። በቃ እንዲህ እንዲያ ከሚሉ ሂዱ እንዲህ ቦታ አንዳንዶቹም አሉ። እስቲ እነ ከሌ ጋ ሂዱ እንዲህ ይሰጧቸዋል፣ ምክር ይሰጧቸዋል ይላሉ። የሰው ልጅ ጠንካራ ነው። ካጠነከሹ ካታ ደግሞ ይደክማል ና በዚህ ላይ ማህበረሰባችን በደንብ ቢያነብም ጥሩ ነው። ከኛም ላይ አብሮን ሲሰራ ነው። ይሄንን አሁን ወይዘሮ ብርሃኔ ይሄንን አሁን ለእኔ ያስረዱኝን በዚህ አማካይነት አሁን ያው ህዝብ ይሰማዋል። ነገር ግን እንደው ቀጣይ ተከታታይ የሆነ ትምህርታዊ ነገር የሰዎች አመለካከት፣ የሰዎች አነጋገር፣ የሰዎች አቀራረብ እንዲለወጥ ምን እየተደረገ ነው? ምንስ መደረግ አለበት? እንዴትስ ነው የምትረዱት? ይሄንን አሁን ይሄ የእርስዎን ጥሪ ለማሰራጨት ሌሎች ምን ማድረግ አለባቸው? አው ለምሳሌ እኛ አሁን በማህበራችን እንሰራለን። በተለይ የአካል ጉዳተኛ ቤተሰብን ቤተሰቦቻቸው አካል ጉዳተኛ ካልሆነው ልጆቻቸው ጋራ ይህንን ልጅ እንዴት እኩል አድርገው ማሳደግ ይሄ ቅድም ያልኩሽ ጥንቃቄ አድርገው መናገሩን በተመለከተው በተመለከተ ሁሉ እንዴት እንደሚያደርጉ በተቻለ መጠን ለማህበራዊ አባላት ቤተሰብ ብቻ ነው የምናደርገው በእርግጥ ምንድነው መደረግ ያለበት ሚዲያ በሰፊው መጠቀም ይኖርብናል ብዬ አስባለሁ። ሚዲያው በእርግጥ ዛሬ ክፍያም ይፈልጋል የራሱ ነገርም አለ ግን በዚህ ላይ የሚሰራው መንግስትም የማህበራዊ ጉዳይ ሚኒስቴር ብቻም ሳይሆን ሁሉም የአካል ጉዳተኞችን ጉዳይ አካቶ በራሱ ለምሳሌ ስለሴቶች ሲያወራ? ሴቶች አካል ጉዳተኞችንም አለን። ስለ ህጻናት ሲያወራ ህጻናት አካል ጉዳተኞች አሉ። ስለ ወጣቶች ሲያወሩ የወጣቶች አካል ጉዳተኞች አሉ። አጠቃላይ የአካል ጉዳተኞች ጉዳይ የማህበረሰብ ሁሉ ጉዳይ ስለሆነ አካተውት ነው የሚሄደው። እኔ ብቻ ስለ እኔ ጉዳይ ባወራ ለውጥ አላመጣ ገባ። ስለዚህ በሚዲያውን በመጠቀም ሚዲያ ነው ብዙ ጊዜ ለውጦችን፣ ኤች አይቪ ላይ እንዴት ለውጥ እንደመጣ ሀገር ውስጥ እናውቃለን። ልልክ ምክንያቱም ርብርቦሹ በጣም ሰፊ ነበረ። የአካል ጉዳተኞችን ጉዳይ እንደዚህ አይነት ርብርቦች ያስፈልጋል። ከንግግር ከጀምሮ ከእንዴት እንቅረባቸው ጀምሮ በዛ ላይ ደግሞ ሀገሪቱ ላይ እንደታየው አሁኑ ራሱ ከተማው በጣም እየለማ ነው። በጣም አዳዲስ መንገዶች፣ ባቡር ምናምን እየተሰራ ነው። አካል ጉዳተኞች ተካተው በዛ ውስጥ በልማት ማለፍ አለባቸው። አለበለዚያ በኋላ ተዙሮ ምን ነበር የረሳ ነው ምንድን ነበር ልማታችን ላይ እንቅፋት የመጣው ብሎ መፈተሽ አይቀሬ ነው። አሁኑ ከዜሮ ነው ይዞ መሄድ ያለባቸው በልማት ውስጥ። ወይዘሮ ብርሃኔ የአካል ጉዳተኞች ጉዳይ ምን ያህል ተካቷል? በመንገዶች ስራ አሁን እንዳሉትም የባቡር መስመርም የቤቶች ስራም ግንባታ የመሳሰለው ውስጥ ምን ያህል ትኩረት ተሰጥቶታል? አዎ በስፋት አሁን ለምሳሌ የህንፃ አዋጅ አለ። አካል ጉዳተኞችን ህንፃው አመቻችቶላቸው እንዲሄድ የሚል ነገር አለ። አሁን አንዳንድ ቦታ ላይ ሳይ በብሬል የተጻፉ ሊፍቶች አሉ መግቢያው ቦታ ላይ ራምፕ አክሰሰብል የሆነ ወይም ምቹ ነገር እየተፈጠረለት አለ። አልፎ አልፎ ነው ግን፣ አንዳንዱ ደግሞ ያለ አግባብ ምን ብዬ ልንገርሽ፣ ለምሳሌ መግቢያው ደረጃውን ብጠቀም የሚሻል አይነት አለ። ይሄ ግሎባል አክሰሲቢሊቲ እንትን ወይም ዓለም አቀፍ የተደራሽነት እንትን አለ። እሱን ማጤን አለበት ይህን ህንጻ ሲያሰሩ ምንድን ነው ዓለም አቀፍ የሚያድጥ ወይም ደግሞ ወደ ላይ ስቅል ያለ ሰሩት ተብሎ አይቆጠርም። እሱ እና እራሱ እነዚህ አይነት ነገሮች እውቀትን መሰረት ያደረገ የአካል ጉዳተኞችን ጉዳይ እውቀት መሰረት ያደረገ ስራዎች ናቸው ሊሰሩ ባቡርንም አሁን በምናገኘው ነገር በዚህ ስብሰባዎች ሄደንም እንደዚህ እናያለን፣ ይመቻቻል፣ ምቹ ሁኔታዎች ይፈጠራሉ ብለው በተገኘውበት አንድ ስብሰባ ላይ ቃል ገብተው ነግረውኛል እና ራሴም እንዲሁ አንዳንድ ቦታ ስንሄድ በተለይ ከዚህ ከአቃቂ እንደዚህ የሚመጣው መነሻው ቦታ አሁን ለመሳፈር የሚነሱበት ቦታ ነን ምድሩ ላይ ያለው እየተሰራ ነው። ቸር መግቢያ ራምፕ ነገር እየተሰራ ነው። ፎቁ ላይ ያለው ግን ሊፍት አለው የሚል ተነግሮኛል እኔ በደንብ እኔ ግን እስካሁን ሳየው ዝም ብዬ ቤቱ ጋር ይሆን ሊፍቱ ቤቱ ጋር ይሆን ይሆናል። እንግዲህ ማየት ነው ማመን ሲያልቅ ጉዳዩ ያለ ግን ሳልቅ ነው ሳልቅ በኋላ እናንተና አካትትም ከተባለ ጉድፈላ። ምክንያቱም እኛ ግብር ከፋዮች ነው። ግብር የሚከፍል ሰው ከግብሩ መጠቀም አለ። ትክክል፣ ትጠራላችሁ በየጊዜው እንደዚህ አይነት የልማት እቅዶች ሲወጡ የእናንተ አስተያየት የእናንተ ሀሳብ እንዲካተት። አዎ አሁን አሁን ተጀምሯል። በዚህ በህዝብ ክንፍ የሚባል አለ በመንግስት የህዝብ ክንፍ ፕሮግራም ላይ እኛም በህዝብ ክንፍ ታቅተን ማህበራት፣ የአካል ጉዳተኞች፣ ሴቶች በዚህ ማህበራት የምንሰራ ሰዎች በህዝብ ክንፉ ላይ እንድንገኝ ይደረጋል። የአመቱ ስራ እቅድ ሲያወጡ የእቅዳቸው ላይ እንድንገኝ ይደረጋል። ለምሳሌ እንደ ትምህርት ሚኒስቴር ጋር ከነሱ ጋር ማብረናለን። የፍትህ ሚኒስቴር መንገዶች የአዲስ አበባ መንገድ እና አቶብስ ከአዲስ አበባ አቶብስ ላይ በጣም ነው የምንሰራው። እዚህ ከተማ አሁን ስዞርልሽ ፎቶግራፍ ሁሉ አንሱኝ እያልኩ እንዴት አክሰሰብ በባስ ነው የምሄደው። ሆን ብዬ ማያቸው ነገሮችን የምፈልጋቸውን፣ ገባሽ ለአስተምር ነው የምሄደው ብዬ ለመዝናናት ማደል መጣሁት እና ባስ ላይ ስወጣ እንዴት አክሰሰብል እንደሆነ አሁን ፎቶግራፍ የተነሳሁ ነው። ያንን አሳጥቤ ለአዲስ አበባ አውቶቡስ እንትን እሰጣለሁ። እንፈልጋለን እንሰራለን ብለውን እነሱም እቅዳቸው ውስጥ አካተዋል ምናልባት ባለፈው አመት ነው ይሄንን የተነጋገር ነው። በዚህኛው አመት እቅዳቸውን ይዘው ለመስከረም አይደል? የእኛ በሰኔ ነው አመቱም ያበቃው። እቅዱ አሁን በሚመጣው አመት ውስጥ እርግጠኛ ነኝ እንደሚያካትቱት እና የማህበረሰቡንም ግንዛቤ በአፍ ላይ ስንወጣ ምን መደረግ እንዳለ እዚህ አለት እንዴት እንደሚተባበሩ ሁሉን አይቻለሁ። በቃ ልክ እንደሚመቸኝ አድርገው እንድገባ የእነሱም ጥረት አለ። ቀስ በቀስ ነው በእርግጥ ሁሉ ጊዜ በአንዴ ለውጥ ይመጣልም። ባይሆን ግን የኛ ባለቤቶቹ ደግሞ እዚህ ላይ በጣም መስራት እንደሚጠበቅብን ይ ባለቤቶቹ ማለት አካል ጉዳተኞቹ ያየናቸውን ነገር ላይ ምናምን በጣም ከፍተኛ ጩኸት መጮህ አለብን። ወይዘሮ ብርሃኔ እዚህ ምክር ቤት ኮንግረስ አባላት፣ የአካል ጉዳተኛ ሰዎች መብት እንዲከበር የሚሟገቱ መሪዎች ጋርም ተገናኝተዋል። እንዴት ነበረ ስብሰባው? እንዴት ምን ያህል ውጤታማ ሆነ? ስብሰባው በጣም ጥሩ ነበረ። ያገኘናቸው ሰዎች ግማሾቹን ኒውዮርክ ስብሰባ አለባቸው ብለውን ሄደዋል። ግን ያናገሩን ሰው በጣም የአካል ጉዳተኞች ጉዳይ ላይ በዓለም አቀፍ ደረጃ ሊሰራ እንደሚገባና እዚህም መንግስት ከ ማንም ጋር ለመስራት ፈቃደኛ እንደሆነ ነግረውናል። ያለንን ሁኔታ ምንድን እንደሚመስል በተለይ ከፍተኛ ነገሩ ምንድን ነው ብሎ በጠየቀኝ ጊዜ አመለካከት ነው ብዬው ነበረ። ያው ቅድም እንደነገርኩሽ ከፍተኛ ያለብን እኛ አመለካከት ነው። ያንን አመለካከት ግን ለመለወጥ ዞሮ ዞሮ ሁሉም ነገሮች አስፈላጊ ናቸው። ከበጀት አንስቶ ከቅድ ከአደል ጀምሮ የእነሱንም ጥያቄ እንደምን ያነሳውላችሁም እንዴት ነበር እንደዚህ አይነት ለውጥ ልታመጡ ይቻላችሁ ሳየው በአብዛኛው አገሪቱ ላይ ያለ አክሴሲቢሊቲ ያለ ሁሉ ነገሩ እንዴት ነበረ ብዬው ነበርና ያው ያላቸው ስትራቴጂ አካቶ መሄድን ነው። በቃ ሁሉም ነገር ኢንክሉሲቭ ሶሳይቲ ፈጥረዋል። ይሄንን እኔም አገሬ ላይ እንዲሆን የምፈልገው ኢንክሉሲቭ ካቶ ማህበረሰብን መፍጠር ግድ ይለናል። ማለት ማህበረሰብን በሙሉ ያካተተ ስራ መሰራት አለ ሁሉንም ያካተተ ስራ መሰራት እንዳለበት ነው ያየሁትኝ እዚህ ከእነሱም የተረዳሁት ይሄን ነው። ኮንግረሱ ላይ በዚህ ስራ አድማጭ በምን አድርጎ ሊያግዝ ይችላል? እስኪ ጥሪውን ያሰሙ እግረ መንገድ ኢትዮጵያውን መረዳዳት ልምዳችን ነው፣ በእርግጠኝነት ሳይሆን ና የኖርንበት ነው በአብዛኛው እኛ አሁን ታየሽ ማህበረሰቡን ያስተማረኝ ስማርም ትምህርት ቤት ስሄድ ስደግፏቸው እንደዚህ አድርጎ ሲሉ አንዳንዴ ንግግሮቹ በሽተኛ ናት ምናምን የሚሉት ነገር አስቀያሚም ቢሆን ውስጣቸው ግን የመርዳትና የመደገፍ ነገር ነው ማህበረሰቡ ነው ይሄንን ሁሉ ሰው እዚህ ያደረሰው በተለይ አካል ጉዳተኛው ብዬ ነው የማስበው እኔ በእርግጠኝነት ምክንያቱም በአትላይ ስንወጣ ታክሲም ላይ ምንም አክሰሲብል አይደለም ህብረተሰቡ ግን ያንንም እያለ ለመርዳት የሚነሳሳው ነገሩን አደንቀዋለሁ ከትምህርቱም ሲጨመርበት እንደዚህ ሲላቸው እንደሚከፋት ያንን ካስወገዱልን ሆኑ ነው። አሁንም ይሄው ነገራቸው እንዲቀጥልና በተለይ እያንዳንዱ አካል ጉዳተኞችን ቤት ውስጥ ተደብቀውም ያሉ ከማወቅ ካለማወቅም የሚያደርጉትን ነገር ሲያዩ መጥተው ለኛም አጋልጠው ቢያመጧቸው ከእኛ ጋራ ቢሆኑ፣ በእውቀታቸው ለምሳሌ ቅድም እንዳነው በተለያየ ነገር እውቀት ያስፈልገናል። የበጎ ፈቃደኝነትን ስራ ቢለመድ፣ ሁላችሁ እስቲ ምንድን እየሰራችሁት ነው? ምንድን ነው ላማክራችሁ የሚለን ብሎ መቶብ ያናገሩኝ። በጣም ደስ ወይዘሮ ብርሃኔ ዳባ እንግዲህ ሕይወቶን ይህንን ታላቅ ስራውን ገና ደግሞ ለማህበረሰቡ ያሉትን ጥሪ ሰፋ አድርገው አጫውተውናል። ስኬትን ወደፊትም እስካሁንም ብዙ ሰርተዋል። ወደፊትም በስራዋ ብዙ እንዲሳካለ ነው እንዲሳካላችሁ ነው የምመኘው። በጣም አድርጌ አመሰግናለሁ። ለዚህ ለታላቅ ሽልማት በመብቃቱ ደግሞ በድጋሚ እንኳን ደስ ያለውላለሁ። እኔም በጣም አመሰግናቸዋለሁ። እንኳን አብሮ ደስ አለ ነው ሽልማቱ። ሁሉም ነው ኢትዮጵያ ነው አጠቃላይ፣ በተለይ ሰው የኢትዮጵያ አካል ጉዳተኞች፣ አካል ጉዳተኞች እውቅና የሰጠበት ነገር ነው ብዬ አስባለሁ። እኔ ብቻ ሳይሆን Stole life from the merchant ships. Beds after they stole life yes. from the bottomless pit. But my head. ኢትዮጵያዊቷ ወይና ነች፣ ሪዴምፕሽን ሶንግ የቦብ ማርሌን ዜማ ያቀነቀነችው። ወደ ዝግጅታችን መጨረሻ ስናልፍ ሀይሌ ገብረ ስላሴ ከአትሌት እስክንድር ፍሬው ጋር ያደረገው ቆይታ ይቀጥላል። ዓለም አቀፍና ብሔራዊ የስፖርት ፌዴሬሽኖች በዘርፉ እውቀት ባላቸውና ለእድገቱ በሚሰሩ ሰዎች መመራት እንዳለባቸው ኢትዮጵያዊ አትሌት ኃይለ ገብረሥላሴ ከአሜሪካ ድምፅ ሬዲዮ ጣቢያ ጋር በቅርቡ ባደረገው ውይይት ገልጿል። የሁለት ኦሊምፒክ ሜዳሊያና የ27 የዓለም ክብረ ወሰን ባለቤት የሆነው የረጅም ርቀት ንጉስ በሚባል የሚታወቀው ኃይለ ገብረሥላሴ በኢትዮጵያም የስፖርት ፌዴሬሽኑን የሚያስተዳድሩ ሰዎች የሚመረጡበት ሁኔታ ሊቀየር ይገባዋል ብሏል። ለዓለም አቀፍ አትሌቲክስ ፌዴሬሽን ማለትም አይደብሌፍ ፕሬዚዳንትነት ከቅርብ ወዳጁና የሙያ ባልደረባው ሰርጌይ ቡብካ ይልቅ ለሎርድ ሰባስቲያን ኮ ድጋፉን ሰጥቷል። እስክንድር ፍሬው ኃይሌና አነጋግረውታል። እነዚህ የስፖርት አካላቶች ትልቅ ስራ የሚሰሩ ናቸው። በስፖርቱ ዙሪያ ለምሳሌ ያህል የስፖርቱ ኃላፊዎች ናቸው። በስፖርቱ የሚደረጉ ማንኛውንም ቅጣት ይቀጣሉ። አገሮች ሲያጠፉ ይቀጣሉ። ስፖርተኞች ሲያጠፉ ይቀጣሉ። ስፖርተኞች በዶፒንግ እንትን ሲያዙ ይቀጣሉ። አሁን ይህንን የሚያደርግ አካል እንደዚህ አይነት ድርጊት አድርጎ ስታገኘው ደግሞ ይሄ በነገራችን ላይ የሚጎዳው ስፖርተኛውንም ጭምር ይጎዳዋል። አገሮችንም ጭምር ይጎዳቸዋል። እምነት ይሸረሽራል። ይሄን ያህል ቅጣት ሲያስተላልፉ ይሄን ያህል ነገር ሲያደርጉ የኖሩ አካላቶች በዚህ ቅሌት ውስጥ ገብቶ መገኘት ትንሽ ጥሩ ያልሆነ ነገር ነው። ሌላው ግን በእውነት በፊፋ ውስጥ ድርጊቱ ስለተለመደ ይመስለኛል በቃ እንደ ኖርማል ሂደት ተቆጥሮ ቆይቶ እኮ ነው። አሁን ሞስኮ ያገኘችው ኳታር ያገኘችው እንትን በትክክል አይደለም በምናምን ዝተማመል አሁን እንግዲህ እኔ ደግሞ ቁጭ ብዬ ሳስብ እንደው በቃ በሙሉ ሁሉ የሚያገኙት ወደኋላ እየተሄደ ሊመረመር ነው ማለት ነው። የፈረንሳይም የ98ቱም በዚህ መንገድ ነው ተብሏል። የሳውዝ አፍሪካውም ተብሏል። ኤግዛክትሊ ግን ምን ያደርጋል፣ ከሆነ ካለፈ በኋላ እንዲህ ነው ማለት በጣም አንድ ስፖርተኛ ሴለብሬት አድርጎ ወርቅ እኮ ከወሰደ በኋላ ሁለት ዓመት በኋላ የከሌኮ ወርቅ ልካ ስላልሆነ በዶፒንግ ስለተያዘ፣ ዳዝ ሜክ ሰንስ በቃ ምክንያቱም ያው ብር ነው ያገኘው ሰውዬ እንጂ ወርቅ አገኘ ተሻሽሎለት የሚባል ነገር የለም። ዋናው ፓርቲ ያች ሴሌብሬት የምታደርጋት ፓርቲ በጊዜው ነው ዋናው፣ በጊዜው እርግጥ ነው። ለሚቀጥለው ጥሩ ጥሩ አመራር ሊኖር ይችላል። ወደፊት ለሚሰራው ስራ ቢታሰብበት እንደዚህ አይነት ድርጊቶች ተባባሪ የሆኑ በተለይ እኔ አባል ሀገሮች ናቸው ተባባሪዎች፣ እዚህ ቦታ ብሔራዊ ፌዴሬሽኖች ብሔራዊ ፌዴሬሽኖች በተለይ በተ በተለይ አሁንም አፍሪካ ላይ ነው። ምንድን ነው እዛንትን ምን የሚያስብለው ነገር እኔ ይመስለኛል የአፍሪካኖችም ችግር የአፍሪካ ብሔራዊ ፌዴሬሽኖች ውስጥ የሚመረጡት ራሳቸው ከስፖርቱ ጋር ምን አይነት ሪሌሽን አላቸው? ፉትቦሉ ጋር ከምናምኑ ጋር እነዛ እኮ ሪሌሽን ቢኖራቸው ሲመርጡም እኮ አስበው አይተው። እኔ ለምሳሌ ያህል በአትሌቲክስ የሚመረጥ ዓለም ሻምፒዮን የት ጋር መዘጋጀት እንዳለበት ማን ማዘጋጀት እንዳለበት ምን አይነት ወይዘር እንዳለው መቼ ምን የሚለውን ነገር ስለሚገባኝ ለከሌ ፍቀዱለትላል። ግን ካልገባቸው ዝም ብሎን ምልክ ኦኬ፣ ፊፋ ምን ይላል? አይ አሁን በአሁን ራሽያ ታገኝ፣ በሚቀጥለው ኳታር ታገኝ ሁኔታ አለ። በቃ ዝም ብሎ በፊፋ እየተመራ ከዛ ካርድ መጨመር ይሄ በእውነት ባይለመድ ምን ያሳቸው አፍሪካኖች ራሳቸው በራሳቸው ይህንን ደግሞ ለማድረግ መጀመሪያ የሚልኩት በፉትቦሉ የበቁ ያወቁ። አፍሪካ የፉትቦል ድሀ አይደለችም። ብዙ ፉትቦለሮች ነበሯት። ብዙ የፉትቦል ኤክስፐርቶች አሉ። እነዛን ኤክስፐርቶች በዓለም ላይ ወኪሎቿ አርጋ መላክ አለባት። አሊያ ግን ዝም ብሎ የሚልክ በቃ ደስ ስለሚለው ብቻ ማን ነው የሚባል ወይ ገንዘብ ስላለው ከተመረጠ ወይ ደግሞ ስልጣን እንትን ስላለው ስለተመረጠ፣ ኢትዮጵያ ውስጥ አሁን በአብዛኛው የማታየው ነገር። በንጉሱ ጊዜ ከንጉሱ ጋር ሌሌት የሆኑ ሰዎች ይመረጣሉ። በደርግም ጊዜ የጄኔራሎች በቃ እንትን ያለ ኢቨን አሁን ራሱ እኔ አይገባኝም። በቃ በመዘኛው ምንድን ነው ሪፕሬዘንታቲቭ ተብሎ በየክልል ይመጣሉ። እነዛ ሪፕሬዘንታቲቮች ስለ ስፖርቱ ማወቅ መቻል አለባቸው። ስፖርት አለም አቀፋዊ ህግ ነው። ስፖርት ደግሞ ቴክኒክ እና ታክቲክ ብቻ ነው። እንዲህ ዝም ብል በፖለቲካ ለመሰለ አለም አቀፋዊ ነው መልክ ኢትዮጵያ 11 ተጫዋች አላት። 12ተኛ ተጫዋች ኢትዮጵያ ከታዳጊ ሀገር መጣች ተብሎ የሚባል ታሪክ የለም። በቃ ያንን አለም አቀፍ ሊተረጉም የሚችል የሚያውቅ በስፖርቱ ዙሪያ ያለፈ ሰው ሊሆን ይገባዋል። አሊያ ግን እንደዚህ አይነት ነገሮች እየተፈጠሩ ምናልባት እየዞረ እየዞረ ሲመጣ ለምሳሌ ህል አይተህ እንደሆነ ከፊፋ ውስጥ እኳ አንድ ሰው ከዚህ በፊት ቅሌት ተብሎ የተያዙ ሰው ያያሉ አይደል? ምናልባት አታውቀውም እኮ ቮት ኢትዮጵያም ሸጠች ቢባል ነገር ምንድ ነው ጉዳችን እኮ የሚፋላው፣ ገብቶሃል አይደለ? እቺ ከሌል ለመምረጥ እኮ የኢትዮጵያ ቮት። አሁን ለምሳሌ እንበል ና በዚህ ሁሉ ፕሮብሌም ውስጥ እንትና ተመርጠው ነበረ፣ ብላተር ተመርጠው ነበር፣ ብላተር ተመርጠው ነበረ። በዚህ ሁሉ ፕሮብሌም ውስጥ ምናልባት የኛ ሰዎች ለብላተር ሰጥተዋል ካርድ ከሰጡ እንግዲህ በጣም ችግር ነው። ብላተር ግን እኔ ነኝ በእናታችሁ እናንትም ምንትም ብላችኋል አም ሶሪ ብለው ሲወጡ ደግሞ ለእኔ ያሳፍረኛል። እና ይህንን ነገር ወደፊት ሪቫይዝ ብናደረገው ሌላው እኛም ራሳችን አሁን አይደብል ኤፍ የሚቀጥለው አሁን የኢንተርናሽናል አትሌቲክስ አሶሲሽኑ የሚቀጥለው ምርጫ አለ እዛ ምርጫ ላይ አሁን ተወካይ አለች ኢትዮጵያ። አንዷ ተወካይ ነው፣ ኢትዮጵያ ራሷ አንዱ የምትመርጠው ነው። ሄዳ የዓለም አቀፍ አትሌቲክስ ፌዴሬሽኖች ማህበር 212 ብሔራዊ ፌዴሬሽኖች አባላት አሉት ይመስለኛል። ስለዚህ አንዱ የኢትዮጵያ ብሔራዊ ፌዴሬሽን ነው፣ አንዱ የኢትዮጵያ ብሔራዊ ፌዴሬሽን ነው። ምርጫው አሁን እንግዲህ በዚህ በኦገስት ላይ ነው የሚደረገው። እዛ ኦገስት ላይ ሲመረጥ 53 በ54 የአፍሪካ ሀገሮች አሉ ባይገርምህ ትንንሽ አፍሪካ ሀገሮች በቁጥር ግማሽ ሚሊዮን የማይሞሉ ሀገሮች እንደ አንድ አሜሪካ ወይንም እንደ አንድ ትልቅ ሀገር ነው፣ እኩል ነው የሚመደቡት። ከፊፋ ጋር ይመሳሰላ ማለት ነው፣ አሰራሩ በጣም ተመሳሳይ ነው። ፊፋ ላይም አሜሪካና ና ሌላ አነስ ያለች አገር እኩል ድምጽ አላቸው። ስለዚህ አይደብል ኤኤፍ ላይም እንደዛ ነው፣ በጣም ተመሳሳይ ነው። ይሄ በስፖርት ማህበራቶችም በሁሉም ኦልሞስት ይመሳሰላሉ። በእሱ እናጠቃልላለን። ፊፋንና የአለም የዓለም አትሌቲክስ ፌዴሬሽኖች ማህበርን አነጻጽረህ ባለፈው ይሄ ጉዳይ እዚህኛውም አትሌቲክሱም ላይ እንዳይከሰት እፈራለሁ ብለህ ነበረ። ስጋትህ ከምን የመነጨ ነው? ሀይሌ ስቲ ዛሬ በደንብ አብራራለን። አሁን ፊፋ ውስጥ የተከሰተው አይነት ሁኔታ አትሌቲክሱም አካባቢ፣ ዓለም አትሌቲክስ ፌዴሬሽኖች ማህበር ውስጥም እንዳይመጣ ያሰጋል ብለህ ነበር። ያሰጋል ማለት ሙስና ከተባለው በየ ምናልባት እኳ አንዳንድ ጊዜ ሁሉም በትንሽ ትንሹ በዛ በአቅሙ ሊኖር ይችላል። ፊፋ ትልቅ ገንዘብ አቅም ሊኖር ይችላል። ምናልባት እንደ ሳውዝ አፍሪካ አስር ሚሊዮን ተላከ እንደተባለው ላይሆን ይችላል። አስር ሺህ ቢላክስ ለምሳሌ ያልሁን ባለፈው ጊዜ ሰምተው እንደሆነ የአንድ የካንዲዴት የሆኑ ሰውዬ እሳቸው ያደሉት አትርሱኝም ጭምር ሊሆን ይችላል። ኢንዳይሬክት ወይም ታንክዩም ሊሆን ይችላል። አይክ አንዳንድ ጊዜ ሙስና አንዳንዴ ዳይሬክትም ላይመጣ ይችላል። ኢንዳይሬክትም ሊሆን ይችላል።

አየ ለእኔ እንደ ተፈተንኩት ማለት ነው። እንዴት እንዴት አሁን እኔ በነገራችን ላይ እዛ ቁጭ ብለን እኔ ፕሬስ ኮንፈረንስ ለዚህ ለሳባስቲኮ ስንሰጥ እዛ ፕሬስ ኮንፈረንስ ላይ በቃ በውስጤ ወይኔ አሁን ቢያየኝ እንዴት ይታዘበኝ ነው ያልኩት። ግን እሱ ሊቀየመኝ ይችላል። እኔ ግን ራሴን በራሴ ሁልጊዜ ነጻ ነኝ። በአሁኑ ሰዓት አትሌት ኃይሌ ገብረስላሴ በጣም ን ማመሰግነው በአሜሪካ ድምጽ ሬዲዮ አድማጮች ስም ጊዜህን ይህን ያህል ጊዜን ስለሰጠህን በጣም አመሰግናለሁ። እኔ አመሰግናለሁ። የዛሬ ምሽት መስታወት ፕሮግራም በዚህ መልክ መጠናቀቁ ነው። አድማጮቻችን አስተያየቶቻችሁን ላኩልን። ነጻው የስልክ መስመር ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ሀያ አራት ሰዓት ክፍት ነው። አስተያየቶቻችሁን ላኩ የለም እስክርቢቷ አንፈልግም እጃችን ኪቦርድ ላይ ብቻ ነው የሚጫ ነው የምትሉ አድማጮቻችን፣ ደግሞ በኢሜይል አድራሻችን ሆናት ቪኦኤ ኒውስ ዶት ኮም ላኩልን። በትዊተርና በፌስቡክም እንደዚሁ በሽነን ቪኦኤ አማሪክ ብላችሁ ተከተሉን። የማጠቃለያ ዜና እናሰማና እንሰናበት። ቆንጅት ወይስ አንድ ሙዚቃ እንጋዛቸው? ጊዜ አለን። አንድ ሙዚቃ መመረቅ አለብን። እንደተለመደው ይኸው ክቡራትና ክቡራን አድማጮች፣ ለሙዚቃው በቂ ጊዜ አልነበረም። ይቅርታ ጠይቃለውኝ ሄኖክንና ቆንጅትን እንዲሁም እናንተን የማጠቃለያ ዜና አላሰማችሁ ኢትዮጵያ የሰላም ጥበቃ ማሰልጠኛ ተቋም ከፈተች። ተቋሙ የተከፈተው በፕሬዚዳንት ሙላቱ ተሾመ ትናንትና ነበረ። ለሀገር ውስጥና ለውጭ ሀገሮችም ወታደሮች ስልጠና የሚሰጥ እንደሆነ ተገልጿል። እስክንድር ዝርዝሩን ነገ ያቀርብልናል። የብሩንዲው ፕሬዚዳንት ፒየር ንክሩንዚዛ ለሶስተኛ የስልጣን ዘመን እወዳደራለሁ በማለታቸው በውጥረት የተሞላው የሀገሪቱ ፕሬዚደንታዊ ምርጫ ከመካሄዱ አስቀድሞ ትናንት ሌሊቱን በበረታው የተቃውሞ አመፅ ውስጥ ቢያንስ ሁለት ሰው መገደሉን እማኞች ዛሬ ተናገሩ። በኢራን የኒውክሌር መርሃ ግብር ላይ በቴህራንና በስድስት ውሃ ኃያላን መንግስታት መካከል እየተካሄደ ያለው ድርድር ከነገ በስቲያ በተያዘው የጊዜ ገደብ መሰረት ላይቋጭ እንደሚችል እየተሰማ ነው። ለዓለም አቀፉ የጠፈር ጣቢያ ከ2300 ኪሎ ግራም በላይ ወይም 23 ኩንታል ጭነት ለማድረስ ዛሬ ጠዋት የተነሳች ስፔስ ኤክስ የምትባል የጠፈር መንኩራኩር ምድርን በለቀቀች በጥቂት ደቂቃዎች ውስጥ አየር ላይ ፈንድታለች። ስብርባሪዎቿ አትላንቲክ ውቅያኖስ ላይ ወድቀዋል። ማጠቃለያው ዜና አበቃ። ጤና ይስጥልኝ። ደህና እደሩ። ዜናውን ያሰማችሁ ሰሎሞን አባተ ነኝ። የአሜሪካ ድምጽ ራዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ነገ ሰኞ በልዩ ዝግጅታችን በቀዳሚው ከምሽቱ በአንድ ሰዓት ላይ በ1431 መካከለኛ ሞገድ በመደበኛው ፕሮግራማችን ላይ ደግሞ ከምሽቱ በሶስት ሰዓት ላይ እስከምንገናኝ፣ ስናስተናግዳችሁ ያመሸነው ሄኖክ ሰማግዜርና ቆንጂት ታየንን፣ ፕሮግራማችንን እያቀነባበረ አብሮን ያመሸው በሙዚቃም ሲያስደስተን የነበረው ንጉሱ ታምሬ ነው። እስከዚያው እንግዲህ መልካም